ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ በአማርኛ የሚያቀርበውን ፕሮግራም አሁን ጀመረ። ¶¶ ጤና ይስጥልን፣ የተከበራችሁ አድማጮቻችን፣ እንደምንውላችሁ፣ አመሻችሁ። ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ ነን በዛሬ ማክሰኞ ሐምሌ 22 2006 ዓ ም ፕሮግራም። የቆየነው ስድስት ሳምንት ነው። እዚህ በቆየንባቸው ጊዜዎችም እንደ ሀሳብ ሳነሳ የነበረው ምንድን ነው መነሻው መሆን ያለበት የአገሪቱ ፖሊሲና የአገሪቱ ዜጎች ፍላጎት መሆን አለበት። ከላይ ሳይሆን መምጣት ያለበት ከታች ከህዝቡ ነው መነሳት ያለበት። እዚህ ዋሽንግተን ውስጥ ከትናንት ጀምሮ እየተካሄደ ባለው የወጣት አፍሪካውያን መሪዎች ጉባኤ ተሳታፊ የሆነው ሚካኤል አዲስን ድምጽ ነው የሰማነው። በምሽቱ አብይ ርዕስ በስፍራው የሚገኘው ዘጋቢያችን ሄኖክ ሰማእግዜር ይዞት ይቀርባል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የአገሪቱን ዓለም አቀፍ ስርጭት አሰራርን እንደገና የሚመረምር ህግ አጽድቋል። የአሜሪካ ድምፅ ሬዲዮ ጭምር የሚመለከት ነው። ዘገባ ይኖረናል። የደቡብ ሱዳን የሰላም ድርድር ሊቀጠል ነው። ከአዲስ አበባ ዘገባ አለን። የዛሬ መደበኛ ፕሮግራሞች አክሙን የጠይቁ ንግድና መጣኔ ሀብታሉን አብራችሁ እንድታመሹ እንጋብዛለን። የዓለም ዜናውን እናስቀድማለን። ሊቢያ ውስጥ በሚካሄደው የእርስ በርስ ውጊያ ቁጥራቸው ከሀያ የሚበልጥ ስደተኞች እንደሞቱ ከ ሰላሳ አምስት በላይ የሚሆኑ ከፍተኛ የመቁሰል አደጋ እንደደረሰባቸው ተነገረ። ትናንት ማታ በተካሄደ ከባድ ውጊያ ሰለባ የሆኑት ብዛት ያላቸው ኢትዮጵያውያን ስደተኞች እንደሆኑ ከስፍራው በስልክ ያነጋገረን ስደተኛ ገልጦልናል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ትዝታ በላቸው ታቀርባለች። በትሪፖሊ ውጊያው የሚካሄደው በሙስሊም አክራሪዎችና የዲሞክራሲ ኃይሎች በተባሉት መካከል ነው። በአሁኑ ሰዓትም ትሪፖሊ ውስጥ ከባድ ጦርነትና አስከፊ የሕዝብ እልቂት እንደሚካሄድ የገለጸልን ስደተኛ ሰኝ ነጋሳ ትላንት ማታ ክራሚያ የሚባለው ቦታ ላይ ስለ ሞቱት ስደተኞች አብራርቷል። ክራሚያ የሚባል ቦታ ላይ ወደ ሃያ የሚበልጡ ሰዎች ናቸው የሞቱት እዛ ውስጥ የሚገኙ ከአስር በላይ የሚሆኑ ደግሞ ኢትዮጵያውያን ናቸው። ከለ ሰላሳ አምስት በላይ የሚሆኑት ደግሞ ቆስሎ በአሁኑ ሰዓት ሆስፒታል ውስጥ ይገኛሉ። ስደተኞቹ ላይ አደጋው የደረሰው የሊቢያ ተፋላሚ ኃይሎች በሚወራወሩት ፈንጂ መሆኑን ሰኚ ገልጾልናል። ካለቁት ስደተኞች መካከል አብዛኞቹ ኢትዮጵያውያን ይሁኑ እንጂ የግብፅ፣ የሱዳን፣ የኤርትራ፣ የሶማሊያ ስደተኞችም ይገኙበታል ብሏል። በቤንጋዚና በነዳጅ መስኩ አቅራቢያ አሁንም ጦርነቱ የቀጠለ መሆኑን ተናግሯል። ጦርነቱ እየቀጠለ ነው። አሁን አቡስሊም የሚባለ አካባቢ ነዳጁ ቦታ የሚገኝ ማለት ነው። እዛ አካባቢ በጣም ኃይለኛ ጦርነት አለ። ኤርፖርት ጦርነት አለ። የተለያዩ ቦታ ላይ በጣም ኃይለኛ ጦርነት አለ። ቤንጋዚ ላይ በጣም ኃይለኛ ጦርነት ነው ያለ አሁን በአሁኑ ሰዓት ነዳጁ ቦታ ደግሞ ፎቆች ራሱ ነው እየፈረሱ ነው። ነዳጁ ቦታም በአሁኑ ሰዓት ጉሙ ከመሬት ወደ ሰማይ ማለት ነው ሰማያትን ሁሉ ማለት ነው ሸፍኖ ነው የሚገኘው። በአሁኑ ሰዓት ስደተኞቹ ከሚጨሰው ነዳጅ ከአስር እስከ አስራ አምስት ኪሎ ሜትሮች ርቀት ላይ እንደሚገኙና የሊቢያ መንግስት ግን ህዝብ በስድስት ኪሎ ሜትሮች እንዲርቅ አውጇል ብሏል። ስደተኞች የሚጠጣ ውሃና ምግብ እንደሌላቸው በራቸውን ዘግተው በያሉበት እንደሚገኙም ገልጾልናል። ሊቢያውያንና ሌሎች የባዕድ አገር ዜጎች ግን ሸሽተው እየወጡ ነው ብሏል። ባለፈው አርብ ናይጄሪያ ውስጥ በኢቦላ በሽታ ከሞተው ሰው ጋር ማን ማን እንደተገናኘ ለማወቅ የጤና ባለስልጣናት ጥረት እያደረጉ መሆናቸው ተሰምቷል። ባለስልጣናቱ የሚያተኩሩት ከምዕራብ አፍሪቃ በሚነሱ ተከታታይ በረራዎች ውስጥ ከነበሩ መንገደኞች ማንኛቸው ከሟቹ ጋራ እንደተገናኙ ሲሆን ኢቦላ በብዛት ህይወት ካጠፋባቸው አካባቢዎች ዋነኞቹ የምዕራብ አፍሪቃ ሀገሮች እንደሆኑ ይታወቃል። ከላይቤሪያ የተነሱት ፓትሪክ ሶየር ጋና ውስጥ ሌላ አውሮፕላን ቀይረው ሲያበቁ እስከ ሌጎስ ከበረሩ በኋላ ነው። እዚያው ናይጄሪያ ሌጎስ ውስጥ ባለፈው አርብ የሞቱት ወደ ሰባት መቶ ሰዎች መግደሉ የሚነገረውን የኢቦላ በሽታ መዛመት ለመግታት በሚል ላይቤሪያ ድንበሯን በ ሙሉ መዝጋቷ ይታወቃል። የዓለም የጤና ድርጅት ደብሊው ኤች ኦ ቃል አቀባይ ፖል ጋርውድ ስለ ህመሙ ሲያስረዱ ዋናው መፍትሔ ግንኙነትን መገደብ ነው ብለዋል። እንደሚታወቀው በዓለማችን የሚገኙ ድንበሮች በጣም በርካታ ቀዳዳዎች አሏቸው። ስለሆነም ሰዎች በቀላሉ ነው ያለምንም የኬላ ቁጥጥር ከቦታ ወደ ቦታ ከአገር ወደ ሀገር የሚዘዋወሩት። ሟቹ ፖል ሶየር ላይቤሪያ ውስጥ የገንዘብ ሚኒስቴር ባልደረባ የነበሩ ሲሆን ወደ ናይጄሪያ ያመሩትም ለስብሰባ እንደነበረ ታውቋል። ከእስራኤል የጦር አውሮፕላኖችና ታንኮች ወደ ጋዛ ሰርጥ የተሰነዘሩ ጥቃቶች ቢያንስ አንድ መቶ ሰዎችን እንደገደሉ ተገለጠ። ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጦርነቱ በአጭር እንደማይቋጭ የተናገሩትን ወታደሩ ተግባራዊ እያደረገ መሆኑን የዛሬው ጥቃት አመልካች ነው ተብሏል። ሚስተር ናታንያሁ ትናንት ሰኞ በእስራኤል ቴሌቪዥን ለህዝቡ ባስተላለፉት መልእክት በሐማስ ላይ የሚካሄደው ዘመቻ የተራዘመ መሆኑን ገልጠዋል። የዳኖ ሽዩለኑ የሚም ከሺም ዘው ዮም ከሼ ኮኤቭ ከፊታችን ለፊታችን ከባድ ፈታኝና አስቸጋሪ ቀኖች እንደሚጠብቁን እናውቃለን። ሊያጠፉን በተነሱ አሸባሪዎችና ነፍሰ ገዳዮች ላይ ልናካሄድ ቆርጠን በተነሳንበት በዚህ ትግል ውስጥ ከፍተኛ ትዕግስት ያስፈልጋል ነው ያሉት። እናተኛ ይሁ ፍልስጤማውያን የጤና ጥበቃ ባለሥልጣናት በሰጡት መግለጫ በዛሬው ዕለት የተመዘገበው አጠቃላይ የሟቾች ቁጥር ከ1100 በላይ ነው። በሁለቱ ወገኖች መካከል ውጊያ ከተጀመረበት ከሶስት ሳምንታት ወዲህ በአብዛኛው ሰለባ የሚሆነው ሲቪሉ ማህበረሰብ እንደሆነም ተገልጧል። የሐማስ ነውጠኛ ቡድን ወደ እስራኤል ለመዝለቅ የሚጠቀምበት የጉድጓድ ውስጥ ለውስጥ መንገድ ሳይደመሰስ የእስራኤል ጦር የጀመረውን ወታደራዊ እርምጃ አያቋርጥም ሲሉ ጠቅላይ ሚኒስትር ነታንያሁ ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአውሮፓ ሕብረት ሩሲያ ላይ አዳዲስ ማዕቀቦችን ለመጣል መዘጋጀቱ ተሰማ። የአሁኑ ማዕቀብ የትኩረት ኢላማዎች በሩሲያ የገንዘብና የመከላከያ ተቋማት ላይ ያነጣጠሩ መሆናቸውም ታውቋል። እናም ብረሰልስ ውስጥ የተሰበሰቡት የህብረቱ አምባሳደሮች ውሳኔ ዛሬ ማክሰኞ ማምሻውን ይፋ ይሆናል ተብሏል። ትናንትና ከፕሬዝደንት ባራክ ኦባማ ጋር በተካሄደ የስልክ ውይይት የብሪቴንያ የፈረንሳይ፣ የኢጣሊያና የጀርመን መሪዎች እንዳረጋገጡት ከዩናይትድ ስቴትስ ውሳኔ ጋር ተስማሚ የሆነ አዲስ ማዕቀብ በሩሲያ ላይ ለመጣል ተስማምተዋል። ይህ አዲስ ማዕቀብ በሩሲያ ላይ እንዲጣል ግፊት ያደረገው የዩክሬኑ አውሮፕላን የወደቀበትን አካባቢ ለመድረስ ሙከራ ያደረገው የዓለም አቀፉ መርማሪ ቡድን ባለመቻሉ የተነሳ ነው ተብሏል። የበረራ ቁጥሩ 17 የሆነው የማሌዥያው አውሮፕላን በሽምቅ ተዋጊዎች ይዞታ ስር በሚገኘው ምስራቅ ዩክሬን ውስጥ ተመቶ መውደቁ የሚዘነጋ አይደለም። ኢራን ባለፈው ሳምንት በቁጥጥር ስር ያዋለቻቸውን ሰዎች እንድትለቅ የሰብአዊ መብት ተሟጋቾችና የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ጥሪያቸውን ቀጥለዋል። እንዲፈቱ ጥያቄ እየቀረበ ያለው ቴራን የተመደበውን የዋሽንግተን ፖስት ዘጋቢ ጄሰን ራዚያንን እና ሌሎች ሁለት ጋዜጠኞችን ይጨምራል። ሂዩማን ራይትስ ዎች ዛሬ ማክሰኞ እንዳስታወቀው በታሳሪዎቹ ላይ ተቀባይነት ያለው ክስ ካልተመሰረተ ወይም ሀቀኛ ፍትሕ እንደሚያገኙ ዋስትና ካልተሰጠ በቀር ኢራን ሰዎቹን በአስቸኳይ መፍታት አለባት። እንደ አውሮፓ አቆጣጠር ከ2012 ጀምሮ ቴራን ውስጥ የዋሽንግተን ፖስት ዘጋቢ የነበረው የ38 ዓመቱ ራዚያን የዩናይትድ ስቴትስም የኢራንም ዜግነት አለው። ዋና ቢሮው አረብ ኤምሬትስ ውስጥ ለሆነው በኔሽንስ ጋዜጣ ትዘግብ የነበረችው ኢራናዊቷ ባለቤቱ የጋኔ ሳሌህ ለዩናይትድ ስቴትስ ነዋሪነት አመልክታ እንደነበረም ታውቋል። ሌሎቹ ሁለቱ የታሰሩ አሜሪካውያን የፎቶግራፍ ጋዜጠኞች መሆናቸውንም ፖስት ዘግቧል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ ትናንት ለጋዜጠኞች ሲናገሩ ሁኔታው ዩናይትድ ስቴትስን በጽኑ እንዳሳሰባት ገልጠው ኢራን ታሳሪዎቹን በአስቸኳይ መልቀቅ እንዳለባትም አሳስበዋል። ደቡብ አፍጋኒስታን ካንዳሃር ከተማ ውስጥ የደረሰ አጥፍቶ ጠፊ ጥቃት የፕሬዚደንቱን የቅርብ ዘመድ መግደሉን ባለስልጣናት መግለጻቸው ታወቀ። ፈንጂ የታጠቀ አጥፍቶ ጠፊ ትናንት ሰኞ ፍንዳታውን ባደረሰበት ወቅት ሟቹ የፕሬዚደንት ካርዛይ ዘመድ ሀሽማት ካርዛይ በኢዳል ፈጥር በዓል መኖሪያ ቤታቸው ውስጥ እንግዶችን ሲያስተናግዱ እንደነበረ ታውቋል። ለዚህ አንድ ሌላ ሰውም ለቆሰለበት ጥቃት እስካሁን ኃላፊነት የወሰደ ወገን አልቀረበም። ሀሽማት ካርዛይ በ አፍጋኒስታኑ ፕሬዝደንታዊ ምርጫ ወቅት ሚስተር ካርዛይን ይተካሉ ተብሎ ተስፋ ከተደረገባቸው ሁለት እጩዎች መካከል ለአሽራፍ ጋኒ ቅስቀሳ ሲያደርጉ እንደነበረ ታውቋል። ሚስተር ጋኒ በትዊተር መልእክታቸው የአማካሪያቸው መሞት አፍጋኖች በሙሉ በጋራ ጠላቶቻቸው ላይ በአንድነት እንዲነሱ ያደርጋቸዋል ማለታቸው ተገልጿል። በመጨረሻም በሬክተር መለኪያ ስድስት ነጥብ ሶስት የተመዘገበ ርዕደ ምድር ሜክሲኮን ማናወጡ ተገለጠ። በሳይወትም ሆነ በንብረት ላይ ጉዳት እንዳልደረሰ ግን ታውቋል። በስምንት የሜክሲኮ ግዛቶች የሚገኙ ነዋሪዎች ነውጡ ከደረሰበት ከ500 ኪሎ ሜትር ርቀት እንደተሰማቸው ተገልጧል። ቀደም ብሎ ትናንት ሰኞም በሬክተር 5.4 የተመዘገበ ርዕደ ምድር ሜክሲኮን ከጓታሜላ ጋር የምታዋስነዋን የማዛታን ከተማ ማናወጡ ተነግሯል። አድማጮች ለምሽቱ ያለን ዜና እዚሁ አበቃ። አድማጮች በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አስተናጋጆቻችሁ እኔ ቆንጂት ይታዬና እኔም አዲሱ አበበ ነው። የምናቀርበው የምሽቱ አብይ ርዕስ እየተዘጋጀ ነው። ወደዚያ እናልፋለን። ግን ወደ መጀመሪያው መጽሔት ከመሄዳችንም በፊት አንድ ለቅምሻ የምናሰማዋለን። አንዳንድ ወታደር እንደው ድንገት ሳያስበው ሕይወት በጣም አደጋ ላይ ወደቀች ሲመስለው ተኩሰው ጓደኛውንም ይገላል። ይሄ ድንገት አደጋ ላይ አለስ ብሎ ሲሰማ ነው። የአንጎልና የነርቭ ሐኪምና መምህሩ ፕሮፌሰር ዮናስ እንዳለገዳን ድምጽ ነው የሰማ ነው። አጉል የሚባሉ ጠባዮች በህመምነት የሚወሰዱበትን ሁኔታ አስመልክቶ ጠባይና የአንጎል አሰራርን በሚመለከት ለተነሳ ጥያቄ ከሰጡት አስተያየት የተወሰደ ነው። በሁለተኛው አጋማሽ ስርጭት በሐኪሞን ይጠይቁ ይመለሳሉ። አሁን ወደ ምሽቱ ዘገባ እናልፋለን። የመጀመሪያው የመጽሔት ርዕስ ነው። ቀደም ሲል እንዳልናችሁ አሁን ሰዓቱ የዕለቱ አብይ ርዕስ የሚሰማበት ነበር። እየተዘጋጀ ነው እንደደረሰን እናቀርባለን። ወደ ሌላው እናልፍ፣ እንለፍ። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የአገሪቱን ዓለም አቀፍ ስርጭት አሰራርን እንደገና የሚመረመር ህግ አጽድቋል። የአሜሪካ ድምፅ ራዲዮንና አራት ሌሎች በመንግስት ገንዘብ የሚንቀሳቀሱ የዜና ስርጭት ተቋሞችን፣ እንዲሁ የእነዚህን ሁሉ የበላይ የሆነው የስርጭት ቦርድ አስተዳዳሪዎችን ይመለከታል። በህግ መምሪያው ምክር ቤት የጸደቀውን ህግ የሚደግፉት ወገኖች ዩናይትድ ስቴትስ ከሩሲያና ከቻይና ጋር በሚደረገው የኢንፎርሜሽን ጦርነት ስኬት በሚኖረው መንገድ መታገል አለባት ይላሉ። አንዳንድ ህጉን የሚቃወሙ ሰዎች ግን የአሜሪካ ድምፅ ሬዲዮ የጋዜጠኝነት መርህንና ተዓማኒነትን ይጎዳል፣ መልካም ስሙንም ያጠፋል የሚል እምነት አላቸው። አዳነች ፍሳዬ ነች ዘገባውን የምታቀርበው። የዩናይትድ ስቴትስ የህግ መምሪያ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ከቅርብ ጊዜያት ወዲህ በውክራይን የታየው ሁኔታ ሩሲያ በክልሉ ለምታካሄደው ፕሮፓጋንዳ ዩናይትድ ስቴትስ ምላሽ መስጠት እንዳለባት ያሳያል ብለዋል። ያንን ፕሮፓጋንዳ የሚቋቋሙ ማን ነው? በኢንፎርሜሽን ጦርነቱ ዋናው መሣሪያችን መሆን ያለበት የስርጭት ቦርድ አስተዳዳሪዎች አካል በትክክል አይሠራም። የሕግ መምሪያው ምክር ቤት ትላንት ያጸደቀው ውሳኔ የስርጭቱ ቦርድ አስተዳዳሪዎች በአማካሪነት እንዲሰሩ በማድረግ የዩናይትድ ስቴትሱን ዓለም አቀፍ ስርጭት የሚመራ ከፍተኛ ባለሥልጣን እንዲሰየም ያደርጋል። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንም የስርጭት ቦርዱ አስተዳዳሪዎቹን አካል የማይሰራና የሞተ ነው ብለውት ነበር። የአሜሪካ ድምፅ ሬዲዮ ሚናም ምን ሊሆን እንደሚችል ዲሞክራቱ የምክር ቤት አባል ጀራልድ ኮነሊ አስረድተዋል። ለምሳሌ የአሜሪካ ድምፅ ራዲዮ በመንግስታዊ ዲፕሎማሲ ተልእኮው ላይ ይወሰናል። በዩናይትድ ስቴትስና በተቀረው ዓለም መካከል አዎንታዊ ግንኙነት እንዲኖር በመጣር ላይ ያተኩራል። አንዳንድ የወቅቱና የቀድሞ የአሜሪካ ድምፅ ሬዲዮ ጋዜጠኞች በበኩላቸው በቪኦኤ አስተዳደር ላይ አስቸኳይ ለውጥ ማድረጉ አስፈላጊ ነው ይላሉ። ይሁንና የሕግ መምሪያው ምክር ቤት ያሳለፈው ውሳኔ የአሜሪካ ድምፅ ሬዲዮ የአሜሪካ የውጭ ፖሊሲን የማስተጋባት ተግባር እንዲፈጽም ጥሪ ማድረጉ እንደሚያሳስባቸው ገልጸዋል። ይህ ተልዕኮ የፍትሐዊና የትክክለኛ ዜና ምንጭ ከመሆን ጋር የሚጋጭ ሆኖ ይሰማቸዋል። አዲሱ ውሳኔ የአሜሪካ ድምፅ ሬዲዮ አድማስ ከዓለም ዜና አቅራቢነት ወደ ዩናይትድ ስቴትስ ዜናና ፖሊሲ የሚያተኩር እንዲሆን ይጠይቃል። የቀድሞው የአሜሪካ ድምጽ ሬዲዮ ዳይሬክተር አለን ሀይል እንዲህ አይነቱ ለውጥ አስከፊ ይሆናል ብለዋል። ይህ ውሳኔ ሕግ ሆኖ ከወጣ የቪኦኤ ራዲዮ ቴሌቪዥንና የኢንተርኔት ስርጭት በፍጥነት ይወድቃል። የአሜሪካ ድምፅ ትልቁ ንብረት የነበረው ተአማኒነቱ ተንኮታኩቶ ይሰባበራል። አንዳንድ ለሚዲያ የሚማጎቱ ቡድኖችም ስጋት አሰምተዋል። የድንበር አልባ ጋዜጠኞች ዋና ጸሐፊ ክሪስቶፍ ዴሎር የአሜሪካ ባለሥልጣኖች የአሜሪካ ድምፅ ሬዲዮን፣ ሬዲዮ ነጻ አውሮፓንና ሬዲዮ ነጻ እስያን የመሳሰሉትን አካላት ወደ ዲፕሎማሲያዊ መገናኛ መሳሪያነት እንዳይለውጡ ባለፈው ግንቦት ወር ጥሪ አቅርበው ነበር። የሕግ መምሪያው ምክር ቤት ውሳኔ የሀገሪቱ ሕግ ሊሆን የሚችለው በዩናይትድ ስቴትስ የህግ መወሰኛ ምክር ቤትም ተመሳሳይ የዩናይትድ ስቴትስ የዜና ስርጭት ውሳኔ ሲያልፍና በፕሬዚደንት ኦባማ ሲፈረም ነው። የህግ መወሰኛው ምክር ቤት ስለ ጉዳዩ ይነጋገር እንደሆነ እስካሁን ባለው ጊዜ ግልጽ አይደለም። የዕለቱ አብይ ርዕስ እየተዘጋጀ ነው። እንደደረሰ እናቀርባለን። መጽሔት ይቀጥላል። ነገ እንደሚጀመር ጊዜያዊ ፕሮግራም በተያዘለት የሰላም ድርድር የሚሳተፉት ጥያቄዎቻቸው እየተመለሱ በመሆናቸው እንደሆነ የደቡብ ሱዳን አማጽያን አስታውቀዋል። የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ለቪኦኤ እንዳሉት የእርሳቸው ወገን ድርድሩን ለማሳካት ዝግጁ ነው። ቃል አቀባዩን ያነጋገረው እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል። እንደ አውሮፓውያን አቆጣጠር ሰኔ 23 2014 የተቋረጠው የደቡብ ሱዳን ወገኖች የሰላም ድርድር ነገ ሊጀመር እንደሚችል አደራዳሪው ኢጋድ ሰሞኑን ባወጣው መግለጫ አስታውቋል። ሁሉን አሳታፊ የሆነው የሰላም ድርድር የተቋረጠው በተለይ አማጽያኑ ከተሳታፊዎች አመራረጥ አንጻር ጥያቄ በማንሳታቸው ነበር። በድርድሩ ላይ እንደሚገኙ የተጠሩት የሲቪክ ማህበረሰብ፣ የፖለቲካ ፓርቲዎች እና የሌሎች ድርጅቶች ተወካዮች በመንግስት ይዞታ ስር ካሉ ቦታዎች የተመረጡ የመንግስት ደጋፊዎች ናቸው ሲሉ ነው አማጽያኑ ቅሬታ ያቀረቡት። መንግስትን የማይደግፉና በተለያዩ አካባቢዎች የተበተኑ የሲቪክ ማህበረሰብ ተወካዮችም መጠራት እንዳለባቸው ሲጠይቁ ቆይተዋል። አማጽያኑ የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ዛሬ ለቪኦኤ ሲናገሩ ይህ ጥያቄያቸው እየተመለሰ መሆኑን አስረድተዋል። ከኢጋድ ጋር በተደረጉ ምክክሮች አሁን የተገለሉትን የሲቪክ ማኅበረሰብ ተወካዮች ጉዳይ እየፈቱት ይመስላል። በየሀገሩ የሚገኙትና የተሰደዱት የሲቪክ ማኅበረሰብ አባላት አሁን በድርድሩ መሳተፍ የሚችሉና ተቀባይነት የሚያገኙ ይመስላል። እናም ቃል አቀባዩ እንዳሉት በየሀገሩ ተበትነው የሚገኙ የሲቪክ ማኅበራትም ለድርድሩ ተወካይ መላክ እንዲችሉ እየተደረገ ነው። የአሁኑ ዙር የሰላም ድርድር በደቡብ ሱዳን ሰላም ለማምጣት የመጨረሻ እድል ሊሆን እንደሚችል የሚናገሩ ወገኖች አሉ። ስለዚሁ የጠየቅኳቸው ቃል አቀባዩ ሁሴን ማርኞት በእኛ በኩል ዝግጁ ነን ብለዋል። ሌላኛው ወገን ፈቃደኛ ከሆነ በአንድም ሆነ በሁለት ሳምንት ድርድሩን አጠናቀን ሰላም ማምጣት እንችላለን። ይህ የሚወሰነው በሌላኛው ወገንና በድርድሩ ሊሳተፉ በሚመጡ ባለድርሻ አካላት ነው። በእኛ በኩል ለሰላም ዝግጁ ነን። የሰላም ድርድሩ በነገ ዕለት እንደሚጀመር የኢጋድ ጊዜያዊ ፕሮግራም ቢያመለክትም ይፋ ማረጋገጫ አልተሰጠበትም። የደቡብ ሱዳን መንግስት ተደራዳሪዎችም እስካሁን አዲስ አበባ አልገቡም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩ ዘገባ ደግሞ የአፍሪካውያን ወጣት መሪዎች ጉባኤ ወደሚካሄድበት ይሆናል የምናመራው። በትናንትናው ዕለት ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ፣ ከውጭ ጉዳይ ሚኒስትር ጆን ኬሪ እንዲሁም የኮንግረስ አባላት ጋር አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚና አልፎም የሀገሪቱ የወደፊት እድገትና ፈተናዎች ዙሪያ ሲወያዩ የዋሉት አምስት መቶ አፍሪካዊ ወጣቶች ዛሬ ደግሞ ለውጥ እንዴት ሊያመጡ እንደሚችሉ ውይይት አድርገዋል። በስፍራው የሚገኘው ዘጋቢያችን ሄኖክ ሰማ እግዜር ወጣቶቹ በትናንትና እለት የለውጥ መሪዎች እንደሆኑ ለዚህም የተጠናከረ ድጋፍ እንዳላቸው ለፕሬዚደንት ባራክ ኦባማ ገልጸዋል። በዛሬ ዕለት ለውጥ ለማምጣት የሚያስችሉ ስልታዊ ውይይቶችን እርስ በርስ ሲያካሂዱ ነው የዋሉት። ሄኖክ ሰማ እግዜር ከዚያው የላከው ዘገባ ዝርዝሩን ይዟል። ከተለያዩ የአፍሪካ ሀገሮች የተውጣጡ አምስት መቶ ወጣቶች አስቀድመው ለስድስት ሳምንታት ያህል ታዋቂ ከሆኑ የዩናይትድ ስቴትስ የትምህርት ተቋማት እንዲሁም ያስተዳደር የሲቪክና የንግድ ማህበራት ትምህርት ስልጠናና የልምድ ልውውጥ ሲያደርጉ ነው የቆዩት። ከኢትዮጵያ 12 ተሳታፊዎች አሉ። በንግድ ስራ፣ በመንግስትና ህዝብ አስተዳደር እንዲሁም በማህበረሰብ ተቋማት አመራር ስልጠናን ወስደዋል። ተሞክሮዎችን ቀስመዋል። የራሳቸውን አበረታች ታሪኮችና የመሪነት ብቃትም ለሌሎች አጋርተዋል። በትናንትና ዕለት ፕሬዝዳንት ባራክ ኦባማ እነዚህን ወጣቶች ለአህጉራቸው አፍሪካ፣ ለየሀገሮቻቸው፣ ለማህበረሰባቸውና በግል ደግሞ ለራሳቸው መሪዎች መሆናቸውን አሁንም ሆነ ወደፊት ከነሱ ብዙ ስራዎች እንደሚጠበቅ አሳስበዋቸዋል። ፕሬዚዳንት ባራክ ኦባማ በትናንትናው ዕለት በወጣቶቹ ያላቸውን ተስፋና መተማመንም ጨምረው ገልጸዋል። በዛሬው ዕለት እነዚህን ተስፋ ሰጪና አበረታች ለተግባርና ለውጤት የሚያነሳሱ ንግግሮችና ውይይቶች ተከትሎ እንዴት በተግባር ላይ እንደሚያውሉ ተወያይተዋል። ከዩጋንዳ የመጣ አንድ ወጣት ተሳታፊ በስፋት የመንግስታትን አሰራር የተቀላጠፈና ግልጽ ለማድረግ የማህበረሰብ የመገናኛ ብዙሀን ትዊተር፣ ፌስቡክና ሌሎችም ያላቸውን ጥቅም አስመልክቶ እንዲህ ብሏል። ጥያቄ ማህበራዊ ሚዲያን የሚመለከት ነው። ማህበራዊ ሚዲያ መልካም አስተዳደርን ለማበረታታት የሚጠቅም መሳሪያ ነው። ተሳትፎን፣ ትብብርን ያሰፋል። ግልጽ መንግሥት እንዲኖርም መንገድ ይጠርጋል። የአንዳንድ መንግሥታት ክፍት አለመሆን ወይም ግልጽ ለመሆን አለመፈለግ ለራሳችንም ለሥራችንም አስጊና አስፈሪ የሆነ ነው። ለመሆኑ ግልጽነት በሌላቸው ክፍት መሆን ባልፈለጉ ወይም ባልመረጡ መንግስታት ወይም የመንግሥት ባለሥልጣናት ላይ ምን ሊደረግ ነው የሚገባው? በእርግጥ ለእነዚህ ጥያቄዎች ቀጥተኛ መልስ የለም። ነገር ግን የቤት ሥራቸው በማድረግ ወደየሀገሮቻቸው የሚወስዷቸው ፈተናዎች እንደሆኑ ነው የተነጋገሩት። የማህበረሰብ አመራር ፈተናዎችና ልዩ የስራና የአሰራር ፈጠራ ችሎታዎችን ማዳበር ላይ እርስ በርስም ተነጋግረዋል። በስፋት ከተለያዩ ተቋማት የመጡ ባለሙያዎችና የራሳቸው ተወካዮችም እንዲሁ የተገኙባቸው ውይይቶችን አካሂደዋል። ወጣቶቹም በስፋት ያሳሰቧቸው የማህበረሰብ ለውጥ አገልግሎቶችና ተነሳሽነቶች በመንግስታትና በሰፊው ህዝብ የሚኖራቸው ተቀባይነትና የሚያስመዘግቡት ውጤቶች ናቸው። ወጣቶቹ ልምድ ሲቀስሙ እርስ በርስ ሲወያዩ ሲተዋወቁ ታላላቅ ባለስልጣናትን ሲያገኙ ከቆዩ በኋላ ወደየ ሀገሮቻቸው በመሄድ የጀመሯቸውን የንግድ የህዝብ አገልግሎትና የመንግስት ስራ በተሻለ ብቃት ይመራሉ የሚል ተስፋ ተጥሎባቸዋል የሚበዙትም እንደሚናገሩት ለለውጥ ተነሳስተዋል ሆኖም ለውጥ ቀላል ነገር እንዳልሆነም ይገነዘባሉ ለዚህ ለውጥ የሚሆን ስንቅም እየቋጠሩ ነው በዚህ በዋሽንግተን ተሞክሯቸው የጆርጅ ዋሽንግተን ዩኒቨርሲቲዋ ሶናል ሻህ የሚከተለው ምክር ለወጣቶቹ ሰጥተዋል You're going to create the world that others are going to see. Don't just see the world as you see it today. So think about what you want to create, not what you see in front of you. And that's going to be your responsibility. And we certainly want to do that. Lelo chimiawutun alam litfetru nou. Ya alam dagmo zari mittawut aynat alam ay honim. Sela zi kafit la fitachu yim mittawutun say hon. Wada fit silam Ya yannan taala finnatun yim mihonu. እኛ የምትሰሩትን እያየን እንማራለን። ኢትዮጵያዊ ሚካኤል አዲሱ መካከለኛና አነስተኛ ብድር የሚሰጥ ተቋም መስራቾች መካከል አንዱ ነው። ስሜ ሚካኤል አዲስ ይባላል። የመጣሁት ከአዲስ አበባ ኢትዮጵያ ነው። ብዙ ነገሮች ሰራለሁ፣ ግን በዋናነት እዚህ ፌሎች አንድ አዲስ ያቋቋምኩት የማይክሮፋይናንስ ተቋም አለ ያ ማለት መካከለኛና አነስተኛ የብድርና የገንዘብ አገልግሎቶችን የሚሰጥ ተቋም ማቋቋሚያ ያለው። ስለዚህ እዚህ የመጣሁት በቢዝነስ ወይም ኢንተርፕርነርሽፕ ወይም የንግድ ስራና የስራ ፈጠራ በሚለው መስመር ነው የመጣሁት። ዛሬ ጠዋት እንግዲህ ትናንት ከፕሬዚዳንት ባራክ ኦባማ ጋር እንደዚሁም ከኮንግረስ አባላት ከጆን ኬሪ የውጭ ጉዳይ ሚኒስትሩ ጋር ተገናኝታችሁ ለውጥ ስለማምጣት ብዙ ከእናንተም ከፕሬዚዳንቱም ከዩናይትድ ስቴትስ ባለስልጣናቱም ጋር ተነጋግራችኋል። ዛሬ ደግሞ እየተወያያችሁ እርስ በርስ ያላችሁት ቀጣዩ እርምጃስ ምንድን ነው ወደ አፍሪካ ተመልስ ተመልሰን ወደ ኢትዮጵያ ተመልሰን ምን እንስራ እያላችሁ እየተወያያችሁ ነበር። አሁን ለፓናሉ አንድ ጥያቄ አንስተን ነበር። እስኪ ጥያቄህን በአማርኛ ድገምልንና የተሰጠህን መልስ አያይዘን ቀጣዩ ምንድን ነው የሚለውን እንወያ ኦኬ። እንግዲህ አሁን ዛሬ እየተነጋገርን ያለ ነው በዋናነት እንደ አጀንዳ የተያዘው እነዚህ የሲቪል ሶሳይቲ ተቋማት የሚባሉት የእነሱ ድርሻ ምንድን ነው መሆን ያለበት? እንዴት ቢሰሩ ጥሩ ነው? በተለይ ደግሞ አሁን በቅርቡ ቴክኖሎጂን በመጠቀም ሞባይል ቴክኖሎጂ፣ አጭር መልእክቶችን፣ ሶሻል ሚዲያ የመሳሰሉትን ተጠቅሞ እንዴት የተለያዩ ጥሩ ጥሩ ለህብረተሰብ ወይም ለዜጎች የሚጠቅሙ አጀንዳዎችን ማራመድ ይቻላል? በተለይ ደግሞ አክቲቪዝም የሚሉት ነገር አለ። አንድ ነገር አነሳስቶ እስከ መጨረሻው ለግብ ማድረስ ማለት ነው። እዛ ላይ እንግዲህ ስንነጋገር እኔ ያነሳው ጥያቄ ምንድን ነው እነዚህን የተለያዩ ቴክኖሎጂዎችን ተጠቅመን አንድ ጥሩ ተብሎ የሚታሰብ አጀንዳን ለህብረተሰቡ ጋምጥተን አቅርበን ድጋፍ አሰባስበን መንግስት እርምጃ እንዲወስድበት ለማድረግ በምንሰራበት ጊዜ ያላሰብናቸው እና ምናልባት ጥሩ እንሰራለን ብለን ወደ መጥፎ አቅጣጫ ሊሄዱ ይችላሉ። በተለይ አፍሪካ ውስጥ ስንኖር ሁሉም ሰው የትምህርት ደረጃ ወይም አንድ ነገር የመረዳት አቅሙ እኩል ነው ብለን አናስብም። ስለዚህ በሞባይል ቴክኖሎጂ ተጠቅመን ለሚሊዮኖች የላክነው መልእክት፣ ምናልባት ያላሰብነው አይነት መጥፎ አቅጣጫ ይዞ ለጥሩ ነገር የላክነው ነው መልእክት መጥፎ ነገር ይዞ መጥቶ ወደ ፖለቲካል ኢንስቴቢሊቲ ወይም ያለመረጋጋት፣ ወደ እርስ በርስ ግጭት ሊያመራ ስለሚችል ራሳችሁን እንዴት ጊዜ ትጠብቃላችሁ? የሚል ጥያቄ አንስቼ ነበር። ያው ጥያቄው ከባድ ነው። ደርስ ልንሰጣህ አንችልም የሚል አይነት ነገር ነው የተነሳው። ይሄ የሚያሳየን ምንድነው? ለምሳሌ የተወሰኑ በሰሜን አፍሪካ አካባቢ ያሉ አረብ ሀገራት ጋር አንድ ትንሽ ጥያቄ ተነስታ እነዚህን ቴክኖሎጂዎች ተጠቅሞ ወደ ወጣቱ በዋናነት ገብቶ ወደ አልታሰበ እና ሶስት አራት አመት ሊወጡበት ወደ ማይችሉበት አይነት አዘቅቱት ስለከተታቸው እንደዚህ አይነት ነገር የሚጠቀሙ የሲቪክ ሶሳይቲ ተቋማትም መጀመሪያውን መውጫውን ማዘጋጀት ያለባቸው ይመስለኛል። ለዚህም ነው በቂ መልስ ሊሰጡበት ያልቻል። ስለዚህ መውጫውን እንነጋገር እያላችሁ ነው። ግን ለውጥ ማምጣታቸው በተለይ የአረብ ስፕሪንግ የሚባለው የአረቡ ጸደይ ወቅት በጣም ብዙ ለውጦች የመጡበት ለዘመናት የቆዩ አምባገነን መሪዎች የወደቁበት ነው እና ከዛ ጋር ተያይዞ በሀገሮቹ የሚታይ ያለመረጋጋት ሁኔታዎች አሉ። ከሱ ጋር አያይዛችሁ ነው እንግዲህ ለውጥ እናምጣ ስንል የመጨረሻውን ፍጻሜ መመልከት አለብን እያላቸው፣ አንተ ምን ታስባለህ? እንደው በዚህ ረገድ ምንድን ነው መሆን ያለበት ትላለን። እንግዲህ እኔ በዋናነት ያው የንግድ ስራ ላይ ና ቢዝነስ ላይ ነው የተሰማራሁት። ግን ቢዝነስ ለብቻው አንድ ክፍል ውስጥ ተዘግቶ የሚቀመጥ ነገር አይደለም። ጥሩ አስተዳደር፣ መብቶ የተከበረለት ዜጎች ሲኖሩ ነው በደንብ የንግድ ስራውም ኢኮኖሚውም ሊንቀሳቀስ የሚችለው ና በዋናነት ከትናንት ጀምሮም ሲነሱ የነበሩ ጥያቄዎች አሉ። እዚህ የቆየነው ስድስት ሳምንት ነው። እዚህ በቆየንባቸው ጊዜዎችም እንደ ሀሳብ ሳነሳ የነበረው ምንድን ነው መነሻው መሆን ያለበት የአገሪቱ ፖሊሲ ና የአገሪቱ ዜጎች ፍላጎት መሆን አለበት። ከላይ ሳይሆን መምጣት ያለበት ከታች ከህዝቡ ነው መነሳት ያለበት። ህዝቡ ደግሞ ያለው እዛ አካባቢ ባለው አስተዳደር ውስጥ ነው። ስለዚህ ያንን መነሻ አድርጎ አንድ ነገር እስከ መጨረሻው ምን አይነት ጥሩ ወይም ደግሞ መጥፎ ውጤቶች ሊያስከትል ይችላል የሚለው ነገር በደንብ ታስቦበት ከዜጎች ጋር በምክክር እየዳበረ መጥቶ ነው ስራ ላይ መዋል ያለበት እንጂ ሌላ ሀገር የሰራው ነገር እኛ ጋር ይሰራል ብለን ማምጣቱ ውጤቱ ጥሩ ላይ ሆነ የሚችልበት እድል ይኖራል የሚል አለ። ግን እዚህ በቆየንበት ጊዜ ትልቁ ነገር ምንድን ነው? ለውጥ ያስፈልገናል። ያ ለውጥ ደግሞ እንደየ ሀገሩ ይለያያል። ምክንያቱም ለአንድ ሀገር የሚሰጠው አስተያየት የእኛ ሀገር ለምሳሌ ኢትዮጵያ በወጣቶች በስራ ፈጠራ ብዙ ነገሮች ተሄዷል። ውጤቱ ግን ገና ታይቷል ወይ ወይም ሰርተን ጨርሰናል ወይ? መደረስ ካለበት አንጻር አልተጀመረም፣ ግን መጀመር ካለበት አንጻር በደንብ ጀምረነዋል። መስተካከል ያለባቸው ግን ብዙ ነገሮች አሉ። ተመዳር ጥሩ ጥሩ ነገሮች አይተናል፣ ብዙ ልምድም ቀስመናል። እኔ ቆየሁበት ዩኒቨርሲቲ ክላርክ አትላንታ ይባላል። 25 ነበርን ከ18 የተለያዩ ሀገሮች ውስጥ የመጣን ነው። ስለዚህ የ17 ሀገር ልምድ ሁሉ አግኝተናል ማለት ነው። የንግድ ስራ ጅምሩን ለማሳካት በውድድር የሚገኝ የፕሮጀክት ሽልማት አሸናፊ በመሆን ለስራው የሚሆን የዘር ወይም መሰረታዊ አንጡራ ገንዘብ ማግኘቱን ሚካኤል አዲሱ ለቪኦኤ ገልጿል። ዝርዝሩም በንግድና ምጣኔ ሀብት ዝግጅት እናቀርባለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ እግዜር ነኝ ከዋሽንግተን ከምሽቱ በኢትዮጵያ አቆጣጠር ልክ ሶስት ሰዓት ተኩል የሆነ ነው አሁን ወደ ሁለተኛው አጋማሽ ማለፊያችን ነው ለዛ ማለፊያና መሸጋገሪያ ይሆን ዘንድ የአሜሪካ መዝናኛ ክፍለ ጊዜ ይቀጥላል የምሽቱን የአሜሪካ መዝናኛ ክፍለ ጊዜ ያዘጋጀው አሉላ ከበደ ነው። የዩናይትድ ስቴትስ ኮንግረስ ቤተ መጽሐፍት የዘንድሮውን የምርጥ የፖፕ ሙዚቃ አሸናፊ ድምፃዊ፣ የፒያኖ ተጫዋችና የሙዚቃ ደራሲ ቢሊ ጆል ጥበባዊ የህይወት ጉዞና የሽልማቱን ምንነት ሊያስቃኘን ተዘጋጅቷል አሉላ ኢንተርቴነር ቪሊጆ እንደ አውሮፓውያን የዘመን አቆጣጠር በሺህ 974 የዛሬ 40 ዓመት የተጫወተውና ዘይሰንሻል በሚል ርዕስ ባሳተመው የሙዚቃ አልበሙ ያወጣው ስልቱ ነው። ቪሊጆ በቅርቡ ከሀገር አገር እየተዘዋወረ የሙዚቃ ትርኢቱን ባሳየባቸው መድረኮች የዚያን ዘመን የጠገበ የቀደመ ዜማውን በመግቢያው የሰማነውን ዘኢንተርቴነር የተሰኘውን ስልቱን የዘፈን ግጥሞች በዘፈን የተዋጣለት የሚያደርጉና ለስኬት የሚያበቁትን ህጎች በሙሉ የጣሱ ሲል ቀልዶባቸዋል። ይሁን እንጂ እርሱ እንዳለው ሳይሆን ከአርባ ቀዳሚ ነጠላ ዜማዎች 33ቱን ለዚያ ታላቅ ርከን በማብቃትና 23 ጊዜ ለግራሚ ሽልማቶች ታይቶ በስድስቱ አሸናፊ በሆነበት የዕድሜ ልክ የሙዚቃ ህይወቱ ይኸው የገርሽዊን ታዋቂ የሙዚቃ ሽልማትም ተመርጧል። ጆ ወደር የለሽ በተባለለት በዚህ የዕድሜ ልክ ሙዚቃ አስተዋጽኦ ከዚህ ቀደምም ለሮክ እና ሮል ሆሎፌም እንዲሁም ለሙዚቃ ደራሲዎች ሆሎፌም ስያሜን በቅቷል። በተለያዩ ዓመታት ያደረጋቸውን የሙዚቃ ትርኢቶችን ያንኑ ያህል በአድናቆት የሚተርቅ ታሪክ አላጡም። እንደ አውሮፓውያን የዘመን አቆጣጠር በ1987 ዓ ም በቀድሞዋ የሶቪየት ኅብረት ያሳየውን ታሪካዊ ሙዚቃ ድግሱን ይጨምራል። የገዛ ራሱን ድምፅ እጅግም ለማይወድ ድምፃዊ I like can farm no it's a while it, at You may be right. I may be crazy. አሜሪካዊው ታዋቂ ሙዚቃ ቀማሪ ጆርጅ ገርሽዊንና በዘፈን ግጥሞች ደራሲ በወንድሙ አይራ ስም የተሰየመው የዩናይት ስቴትስ ኮንግሬስ ቤተ መጽሐፍት የገርሽዊን የሙዚቃ ሽልማት ለማንኛውም የተወደሰ የፖፕ ሙዚቃ አቀንቃኝ ወይም የሙዚቃ ሰው የሚሰጥ ሳይሆን በእድሜ ልክ ስራዎቹ እጅግ የገነና አስተዋጽኦ ላበረከተ በሕይወት ላለ የኪነጥበብ ሰው በየአመቱ የሚሰጥና በታላቅ ክብርም የሚታይ ሽልማት ነው። We're not looking for an artist who is just simply popular in their own genre. The Gershwin's George and Ira were. Bandu ya musik asl tuaym zarf gananasami alloyat abab sawaid allemi min mardou. Shilmat wabasmat taytasyimou Gershwinouch George na Ira be symphony musik ab tasayhon be gospel be jazz na bahagrasab be pop na be blues chumriyatou attalat chonabbarou. የምንመርጠውም ድንቅ የሙዚቃ ሰው እነኝህን ብርቅዬ የሚያሰኙ ቀለሞች የተላበሰ ነው መሆን ያለበት። ሱዛን ሁጋን በዩናይት ስቴትስ ቤተ ኮንግሬስ ቤተ መጻሕፍት የአመታዊ ሽልማቱ አቀናባሪ ናቸው። ቢሊ ጆ የተመረጠው ብዙዎች በቀላሉ የሚረዱትና በሥራው የሚማረኩለት ግሩም ተራኪ ወይም ታሪክ ነጋሪ በመሆኑ ጭምር ነው ይላሉ። ለምሳሌም ያህል አለንታውን በተሰኘው ዜማው በአንዲት ትንሽ የአሜሪካ ከተማ ፋብሪካዎቿ በሙሉ ከተዘጉ በኋላ ነዋሪዎቿ ስራ ሲፈቱ የሆነውን ይተርካል። ቀደም በሕይወት ሥራዎቻቸው ላበረከቱት የላቀ ጥበባዊ አስተዋጽኦ ይህን ታላቅ ሽልማት ከተጎናጸፉ ታዋቂ ሙዚቃ ሰዎች ካሮሌ ኪንግ፣ በርት ባራንቻ፣ ሃል ዴቪድ፣ ፖል ማካርቲ፣ ስቲቭ ወንደር እና ፖል ሳይመን ሱዛኔ ለዓለም የሙዚቃ ታሪክ በሚሉት ከነደፉት ውስጥ ናቸው ይሏቸዋል። ቢልጆም በዚሁ መንፈስ ነው የተቀላቀላቸው። እንደ ሱዛኔ ገለጣ ቢልጆ የፒያኖ ሰው በሚለው እንሰናበት የዛሬውን። It's nine o'clock on a Saturday. A regular crowd shuffles in. There's an old man sitting next to me, making love to his tonic and gin. He says, Son, can you play me a memory? I'm not really sure. ድሮም ዝግጅት ነው እዚሁ ልንይዘው ነው። አዎ፣ መሄጃ የለህም። አሉ ደግሞ ከሐኪም ጋር እንድትወያይ እናደርጋለን። የእናንተ ጥያቄ ነው። እንግዲህ አድማጮች የሚያስታውሱት ይመስለኛል። ኛው ጥያቄ ነው። ለዛ መሻው እሱ ነውጣም። አድማጮች ፕሮግራማችን ይቀጥላል። እንዳደመጣችሁት አሉላን እዚህ ነው። እዚሁ ይዘነዋል። ከሐኪሙ ጋር ይወያያል። ሐኪሙን የጠይቁ ፕሮግራም ይቀጥላል። በቅርቡ በብራዚል በተካሄደው ሀያኛው የዓለም ዋንጫ ጨዋታ የታየን አንድ ለየት ያለ ገጠመኝ ተንተርሶ ያም ማለት ምንድን ነው አዲሱ ሰው ሰውን ለምን ይናከሳል? አጉል ጠባይ ሕመም የሚሆነው መቼ ነው? በሚል ርዕስ የተጀመረ ልዩ ዝግጅት ነው ሀኪሙን ይጠይቁ ለምሽቱ ይዞ የቀረበው የዚህ ፕሮግራም አዘጋጅና አቅራቢ ይኸው አብሮን ያለው አሉላ ከበደ የአንጎልና የነርቭ ሐኪምና መምህሩን ሁልጊዜም የሚተባበሩንን ፕሮፌሰር ዮናስ እንዳለገዳን ነው ይዞ የቀረበው። የምሽቱንም የተለያዩ የሰው ባህርያት በድርጊት በሚፈጸሙበት ወቅት ድርጊቱ፣ መረጃው የሚቀነባበርበትን የአንጎል ክፍልና አጠቃላዩን አሰራሩን የሚያስረዱበትን መለስ ብሎ በሚያስታውስበት ይሆናል የሚጀምረው። መልካም አንድ ሰው አንድ ባህሪ በሚኖረው ጊዜ የትኛው የአንጎል ክፍል ነው ያንን ባህሪ የሚያቀነባብረው የሚለው መመለስ እችላለሁ። አሁን አንድ ነገር በምናይበት ጊዜ የውጭውን ዓለም በዓይናችን፣ በማሽተት፣ በእጅ በመዳሰስ፣ በተለያየ መንገድ ነው የውጭውን ዓለም የምንቃኘው። እና ይህንን የውጭውን ዓለም ሁኔታ ወደ አንጎል ነርቮች ሪፖርት ያደርጋሉ። ከዛ በኋላ አንድ ሶስት ትልልቅ እንደ አውራ ጎዳና በለው። አንደኛው አውራ ጎዳና ልክ እንበል ከአዲስ አበባ ተነስቶ አዋሳ ያደርሳሃል። ሁለተኛው ከአዋሳ ዲላ፣ አንዱ ከዲላ ሞያሌ ላይ ያደርሳሃል። ልክ እንደዛ ነው የነርቭ መስመሩም። ከአንድ ነገር ተጫዋቹ እንበል በእጁ በሚነካበት ጊዜ አንድ ነገር በእጁ ሲዳስስ ከእጅ ተነስቶ የሚሄድ ትልቅ ነርቭ አለ። ከዛ ደግሞ ሶስተኛው ነው መጨረሻ ላይ ወደ ማመዛዘኛው የአንጎል ክፍል የሚደርሰው ሶስተኛው የነርቭ አውራ ጎዳና ነው። እነዚህ ስሜቱ ገቡና ስሜት በተለያየ ደረጃ የተለያየ ትርጉም ይሰጠዋል። አንጎል ውስጥ ከገባ በኋላ የሰው ልጅ የሚለየው በዛ ነው። ለምሳሌ አንድ ጥናት የተርኪ ሄን የሚሉት የፈረንጅ ዶሮ እነሱ ላይ ምን ተደረገ? እቺ የፈረንጅ ዶሮ ልጆቿን የምትለየው ድምፃቸውን ስትሰማ ነው ልጆቿ የሚፈጥሩት ድምፅ አለች እና ምን አደረጉ ምርምሩ ላይ የማዳመጥ ችሎታዋን ደንቆሮ አደረጓት መስማት እንዳትችል አደረጓት እንዳትሰማ አደረጓት ከዛ የልጆቿን ድምፅ ስለማትሰማ ልክ ሌላ እቃ ነው የመሰላት እና ዝም ብላ እየሄደች ትገላቸዋለች ምንድን ነው ዝቅ ያሉት እንስሳት ላይ ከውጭ የሚሰማቸውን ነገር ወዲያውኑ ነው የሚመልሱት። ኒጀርክ ሪአክሽን የሚባለው እንደው ምንም ሳያመዛዝኑ ነው የሚመልሱት ዝቅተኛ እንስሳዎች። የሰው ልጅ ግን አንድ ኢንፎርሜሽን ከውጭ ሲመጣ ከአራት እስከ አምስት ደረጃ ውስጥ ያልፋል መረጃው። ለምሳሌ በመጀመሪያ የሚያልፈው የመጣው መረጃ ከውጭ የድምፅ ነው ወይስ በአይን የሚታይ ነው ወይስ በእጅ የተዳሰሰ ነው የሚለውን ይለያል። በአይን የታየ ከሆነ በአይን ከአይን የሚመጣው መረጃ የሚመዘገብበት ቦታ አለ። ከዛ በኋላ ደግሞ ዩኒሞዳል አሶሲየሽን ኤሪያ የምንለዋለ፣ በሁለተኛ ደረጃ ደግሞ ለመጣው ኢንፎርሜሽን የበለጠ ትርጉም ይሰጣል። ሶስተኛ ደረጃ አምስቱንም የስሜት መረጃዎች የሚያቀናጅ አብሮ የሚያገናኝ አለ። አንድ ነገር በአፍንጫ ካሸተትን ከዛ የማስታወስ ችሎታ የሚመጣው ክፍል ይሄ ነገር ድሮ በዚህ ቦታ አሽትተኸዋል፣ ይህንን ነገር ያስታውሰሃል ይለዋል። ይሄ ፖሊ ሞዳል፣ ፖሊ ማለት ብዙ፣ ሞዳል ማለት የተለያየ ሞድ የተለያየ የስሜት አይነቶችን አንድ ላይ እያቀናበረ የሚሰጠው እና ይሄ ሶስተኛው ደረጃ ነው። አራተኛው ደግሞ በዚህ ፓራሂፖካምፐስ ኤሪያ ሃይፖታላመስ በሚባለው ኤሪያ ከውጭ ያየነውን ነገር ከስሜት ጋር የሚያቀንባብረው ቦታ ነው። ከስሜት ከድሮ ትዝታዎች ጋር ያገናኝና ከዛ በአምስተኛ ደረጃ ምን እናርግ? ከውጭ ያየው ነገር ነብር ከሆነ አንበሳ ከሆነ ያየው አይ ማድረግ ያለብን መሸሽ ነው ስለሚል ወደ ጡንቻ፣ ወደ እግር፣ ወደ እጅ፣ ወደ ልብ ትርታ የሚሄዱትን ክፍሎች ላይ ትእዛዝ የሚሰጥ ክፍል አለ። ስለዚህ መረጃ በተለያዩ ደረጃ ነው የሚመጣው። አንድ በቀላሉ የተረዳ ነው ሀሳብ ወይም ከውጭ ያገኘ ነው መረጃ በአጭር ጊዜ ውስጥ እንኳን መልስ ሰተንበት ቢሆን ወይም ተርጉመን የሚፈለገውን ምላሽ ሰተን እንኳን ቢሆን፣ በዛ አጭር ጊዜ ውስጥ አሁን ያሉትን የተለያዩ ደረጃዎች ያካተተ ትልቅ የአእምሮ ቅድብር ስራ አለ ነው የሚሉን አለ። በእርግጥ በሁለት መንገድ ነው የሚታየው። አንደኛው አደጋ ላይ ያለን ሆኖ ሲሰማን ቶሎ መልስ እንድንሰጥ የሚያደርግ ልክ እንደ ሌሎቹ ዝቅተኞች እንስሶች ክፍል የሚሰራ አለ። እሱ መረጃው አሚግዳላ በሚባለው ክፍል ይመጣል። ለምሳሌ አሁን እንደ ዋና ምሳሌ የሚሰጠው ጆሴፍ ለዱ የሚባል አንድ የታወቀ ሳይንቲስት አለ። ኒውዮርክ ምንድን ነው የሚለው ጫካ ውስጥ ለምሳሌ ለሽርሽር ስትሄድ እንጨት ታያለሃል። እንጨቱ የምታየው እባብ ከመሰለህ ትዘላለህ ወይ ትጮሃለሃል። ከዛ በኋላ ግን ስታየው አሀ ይሄ ለካ እንጨት ነበር ትላለ። ይሄኛው እንድትዘል የሚያደርገው የመጀመሪያው ማቀረባበሪያው ማዕከል ልክ እንደ ኮረንቲ ሾርት ሰርኪዩት ነው። በአጭር ዝውውር የሚደርስ ነው። በአጭሩ መሄደው ነው። ከዛ በኋላ ከአንጎል የበላይ አካል የማመዛዘኛው ክፍል ወደ ዝቅተኛው ክፍል የሚሄድ የአንጎል ኤሌክትሪክ መስመር አለ። እሱ በዝቅተኛ ደረጃ ያለውን ተረጋጋ ይለዋል። ከማስታወስ ክፍል የደረሰኝ መረጃ እንደሚነግረኝ ይሄ አሁን ያየነው ነገር እንጨት እንጂ እባብ አይደለም ብሎ የሚያረጋጋው ክፍል ፍሪ ፍሮንታል ኮርቴክስ ልተል። ይሄ ከግንባራችን ጀርባ ያለው የአንጎል ክፍል የአንጎል ክፍል አዎ። እና ይሄ በሁለተኛ ደረጃ ሾርት ሰርኪት፣ ባጭሩ በቶሎ እንድንመልስ የማድረግ ሁኔታ የሚፈጠረው አደጋ ላይ እንዳለ ሰውነትህ በሚሰማው ጊዜ ነው። ይሄ አንዳንድ ወታደሮች ስታናግር ይነግረሃል አንዳንዴ አንዳንድ ወታደር እንደው ድንገት ሳያስበው ሕይወቱ በጣም አደጋ ላይ ወደቀች ሲመስለው ተኩሰው ጓደኛውንም የሚገላል። ይሄ ድንገት አደጋ ላይ አለስ ብለው ሲሰማ ነው። ምናልባት ይሄም ተጫዋች እዛ በጫዋታ ላይ ተመስጦ እያለ ምናልባት የግለሰቡ ጄኔቲክ፣ አስተዳደግ ብዙ ምክንያት ሊኖር ይችላል። አመል አንዳንዱ ደግሞ እንደው ተው ሳይባል ሳይመከር የሚፈልገውን እያደረገ አጉራዘለል ሆኖ ያድግና በኋላ እድሜ ላይ የሚመጣል። ሱዋሬዝን ንከስ ንከስ የሚለውን ነገር በቀጥታ በእርግጥ ለማወቅ የእናንተን ባለሙያዎች መነጋገር ጥያቄና መልስም ይጨምር ይሆናል እጠይቃለሁ። አንድ መጠንቀቅ ያለብን ነገር በእኛ ሙያ አንድን ሰው ሳናነጋግረው ሰውዬው እንደዚህ አይነት በሽታ ይኖረዋል ብሎ ለማለት የሙያ ግዴታ አይፈቅድልንም። ግን አንተ በጋዜጠኝነት የተሻለ መብት አለህ። መጀመሪያ ሰውየውን ማናገር ሰውየውን መጠየቅ ያስፈልጋል። ሱዋሬዝን መነሻ አድርገን እንዲህ ያለ አመል ከህመም ጋር ይዛመዳለሁ ወደሚለው ና ጠቅላላዊ የአንጎል አሰራር የመረጃ አቀነባበር ያለውን ሁኔታ ነው የተመለከቱት። በቀጣይ ፕሮግራማችን አጉል በሚባሉ ባህርያት ና በአእምሮ አሰራር ላይ ተከታታይ ቃለ ምልልሶችን እናደርጋለን። ዶክተር ዮናስ እንዳለገዳ በድጋሚ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እናመሰግናለን ዶክተርንም አሉላንም ትመለሳላችሁ አይደለም የዛሬ ሳምንት እንደገና ልክ ነው አዲሱ አጉል ጠባዮች ሊመረመሩ ነው እንግዲህ የአንተም ሀሳብ ገፋ አድርገህ እንደሰጠኸው አጉል ጠባይ የሚባል ሌሎች ጥያቄዎች ልሰንዝር በዚሁ ወይስ አድማጮቼን ቦታ እየገፋሁ እኔ እሱን ልተች ነበር ሰዓት የለም ብዬ አሰብኩ ከአድማጮች የተሻምታችሁ ግን ጥሩ ሀሳብ አምጥታችኋል ስለዚህ በሁለቱም መጠየቅ የነበረበት እኔ አሁንም ቁጭ ብዬ የማስበው እሱ ነው እናመሰግናቸዋለን የዛሬ ሳምንት እንገናኛለን አድማጮች ፕሮግራማችን ይቀጥላል ንግድና ምጣኔ ሀብት የምሽቱ የመጨረሻ ቅንብር ነው። ቀደም ብሎ ዘገባውን ሲያቀርብልን የነበረው የዚህ የንግድና ምጣኔ ሀብት እንዲሁም ግብርና ፕሮግራም አዘጋጅ ሄኖክ ሰማ ጊዜር እንዳለው ኢትዮጵያዊውን ስራ ፈጣሪ ወጣት ጋር የተደረገውን ቃለ ምልልስ ነው አሁን በፕሮግራሙ ይዞ የቀረበው። ወጣቱ በዩናይትድ ስቴትስ ፕሬዚደንት የተጀመረውና በዚህ ዓመት በታላቁ ደቡብ አፍሪቃዊ መሪ ኔልሰን ማንዴላ ስም የተሰየመው የማንዴላ ዋሽንግተን የትምህርትና የልምድ እድል ተሳታፊ የሆነው ሚካኤል አዲሱ ነው። ቀደም ብሎ የሰማችሁት ከአምስት መቶዎቹ ወጣቶች መካከል ተመርጦ ሚካኤል የሚሰጥ የስራ ማጠናከሪያ ገንዘብ ተሸላሚ ሆኗል። ስለ ሥራውና የዩናይትድ ስቴትስ ተሞክሮ ከሄኖክ ሰማግዜር ጋር ያደረገው ቆይታ ይሆናል አሁን የሚቀርበው። እንግዲህ እኔ ያቋቋምኩት ንስር ማይክሮ ፋይናንስ ይባላል። ንስር የጥቃቅንና አነስተኛ የገንዘብ ተቋም ማለት ነው። አክቹዋሊ እንዲሁ እንደ ስም ሲባል ወደ ብድር አትኩሮት ይሰጣል እንጂ የእኛ ተቋም ገንዘብ ብድር መስጠት ብቻ ሳይሆን ጠቅላላ የገንዘብ መፍትሄዎችን ለጥቃቅን ለአነስተኛና ለመካከለኛ ተቋማት መስጠት ነው። ትናንትም እንዲሁ ፕሬዚዳንቱ ሚስተር ኦባማ ያነሱት ነገር ነበረ ትንንሽ ተቋማት በማደግ ላይ ነው ያሉት። ገና ከታች ወደ ላይ ሲነሱ ብድር ብቻውን መፍትሄ አይሆንም። ስለዚህ የኛ ንስር ማይክሮ ፋይናንስ የሚሰጠው ምንድን ነው? ከብድር ባለፈ የቁጠባ አገልግሎት ይኖረዋል። የገንዘቡን ደግሞ እንዴት መጠቀም እንዳለባቸው የያዙትን ገንዘብ ይዘው ወደ ላይ እያደጉ ሲመጡ ደግሞ ሁሌ እዳ ውስጥ ተዘፍቆ መቅረት ሳይሆን ያንን ተጠቅሞ ካፒታላቸውን እያሳደጉ በዘላቂነት የገንዘብ አቅርቦታቸውን እንዴት በአስተማማኝ መልኩ ማኔጅ ማድረግ ማድረግ እንደሚችሉ የሚሰራ ጠቅላላ የገንዘብ ተቋም ነው። እንግዲህ ኢትዮጵያ ውስጥ በየት በየት አካባቢዎች ነው የምትሰሩት? ምን ያህልስ በማህበረሰቡ ውስጥ ገብታችሁ አገልግሎታችሁን ለማቅረብ ችላችኋል? እስቲ እንደዚህ አይነት ግሩም የሆኑ የንግድ ሃሳቦችን ይዞ ወደ ስራ መግባት ቀላል ነገር አይደለም። እስኪ አጋራን። ምን ነበሩ ፈተናዎቹ? እንዴት አለፋችሁ? አሁኔት ነው ያላችሁ? እንግዲህ ስንደቂቃ እንዳለ ባላቅ ምንድን ነው ትንሽ እንደ ባክግራውንድ ለመስጠት ያህል ኦልሬዲ የጥቃቅንና አነስተኛ የገንዘብ ተቋማት የሚባሉ ወደ 31 ወይም 32 የሚጠጉ አሉ፣ እኛ ከመጀመራችን በፊት ስለዚህ የእኛ መጀመር ለብቻው እንደ አዲስ ነገር አይታይም። እሱም ብቻ ቢሆን ኖሮ ይህንንም እድል አላገኝም ነበር። የእኛ ምንድነው ከሌላው የሚለየው አብዛኞቹ ሀገራችን ውስጥ ያሉት ከ30 በላይ ተቋማት ጥቃቅን እና በጣም አነስተኛ የሆነ የብድር መጠንና የገንዘብ አገልግሎት ነው የሚሰጡት። ስለዚህ ብዙዎቹ ትንንሽ ብድር ይሰጣሉ፣ ትንንሽ የገንዘብ አገልግሎት ይሰጡና ትንንሾቹና ጥቃቅን ተቋማት ግን በጊዜ ሂደት ውጤታማ ሆኑ ማለት ሲያደጉ ማለት ነው። ሲያድጉ ፍላጎታቸው ያድጋል። ስለዚህ እያደጉ ሲመጡ ግን ተቀብሎ እነሱን ይዞ የሚያሳድግ የገንዘብ ተቋም የለም። ባንክ እንዳንል ባንኮች በጣም ላይ ነው ያሉት። ብዙዎቹ የኛ ሀገር ባንኮች ከ500 ሺህ ብር ያላነሰ ብድር ነው የሚሰጡት። ማይክሮ ፋይናንሶቹ ጋር ስንሄድ አንዳንዶቹ ከፍ ያለ ብር ቢሰጡም ብዙዎቹ ግን ከ20 ከ30 ሺህ ብር አይበልጥም። ስለዚህ እኔ 7400 ብር 200 ብፈልግ በቃ ሳልፈልግ ወደ ህገ ወጥ ወደ ሆነ ወደ አራጣ አበዳሪ ነው የሚሄዱት ይሄንን ክፍተት ከአራት ዓመት ላላነሰ ጊዜ በስራም በጥናትም ስናጠናው ቆይተን ለምንድን ነው ይህንን ክፍተት የሚሞላ አነስተኛ የገንዘብ አገልግሎት የሚሰጥ ተቋም ማናቋቁሞ ብለን ወደ 146 ሚሊዮን ብር የሚሆን ያህል የተፈረመ ካፒታል አሰባስበን በኢትዮጵያ ብሔራዊ ባንክ ፈቃድ አግኝተን አሁን እኔ እዚህ ባለሁበት አዲስ ተቋም ነው። እኔ እዚህ ሆኜ ነው ፈቃዱን አግኝተን ወደ ስራ ለመግባት እንቅስቃሴያችን ያጠናቀቅ ነው። ስለዚህ በሚቀጥለው አንድ ወር ውስጥ ስራው ስንገባ ይሄንን ሌሎቹ በደንብ በሙሉ ሁኔታ ሊያስተናግዱት ያልቻሉትን ተቋማት በደንብ በገንዘብ አገልግሎት እናስተናግዳለን ብለን እናስባለን። ከስድስት ወር በኋላ ብታናግሩን በጣም ቆንጆ ቆንጆ ነገሮች እናሳያቸዋለን። ከስድስት ቀንም በኋላ ከስድስት ወርም በኋላ ከስድስት ዓመትም በኋላ እንነጋገራለን። የት እንደደረሳቸው እንመለከታለን። ቀጣይነቱ ወሳኝ ስለሆነ ነው። እንዲያው በስተ መጨረሻ ስለ ትብብር ዛሬ ጧት ስታወሩ ነበረ። ፕሬዚዳንቱም ትናንት ተባብረው ስለመስራት ሲነጋገሩ ነበረ አጋሮች የምትተባበረው ከማ ጋር እንደሆነ እስቲ ግለጽልን። ስለ ትብብር ትንሽ እንግዲህ ምንድን ነው አሁን ድሮ ድሮ በነበረው የስራ አካሄድ በቃ በርትቶ መስራትና ብዙ ብር ያለው የቢዝነስ ተቋም ነበረ ቶሎ ያድጋል ተብሎ የሚታሰበው። አሁን ከዛ ያለፈ ደግሞ አዲስ የተጨመረ ነገር ምለው ኔትወርኪንግ የሚባል አለ። እንግዲህ ትስስር ወይም ትብብር እንደማለት ነው። እዚህ ስንመጣ እንዲሁ ስልጠናውና መነጋገሩ ብቻ ሳይሆን በጣም የተለያዩ የንግድ ተቋማት አሉ። መልቲናሽናል የምንላቸው ብዙ ቢሊዮን ዶላር ካምፓኒዎች አሉ። ከዛ ውጭ የተለያዩ የልማት ተቋማት አሉ። የአሜሪካን ዩኤስኤድን ጨምሮ ማለት ነው ከነዚህ ኔትወርክ ማድረጉ በጣም አስፈላጊ ነው። ከነሱ ጋር እንዴት አየው ግን፣ እንዲያው በተለይ እዚህ ያለውን የገንዘቡን ስርዓት በምትመለከትበት ጊዜ፣ በጥናት ስድስት ሳምንት ያህል በስፋት አጥንተዋል እና እንዴት አየው ከዩናይትድ ስቴትስስ ምን አይነት ተሞክሮዎችን መውሰድ ይቻላል? እንግዲህ ትንሽ የገንዘብ ተቋም ጋር ስንመጣ እና የፋይናንሻል ሴክተር የሚባለው አለ። የገንዘብ ሴክተሩ ጋር ስንመጣ አይ ቲንክ የኢትዮጵያን ፋይናንሻል ሴክተር ከአሜሪካ ጋር እንዲያውም ማነጻጸር አያስፈልግም ከሌሎች የአፍሪካ ሀገሮችም ስናነጻጽረው እጅግ በጣም ወደ ኋላ የዘገየ ይመስለኛል፣ እንደ ቴክኖሎጂ። ለምን ይመስልሃል ይሄ የሆነው? ምክንያቱም የገንዘብ ዘርፉን በምንመለከት ጊዜ ፍጹም በሆነ የመንግስት ቁጥጥር ስር ያለ ነው እና ምናልባት ከእሱ ጋር የተያያዘ ይሆን? አንተ በተመለከትከው የገንዘብ ሴክተሩ ሁሉም ሀገር በጣም ኤክስትሪም ሊግ ካፒታሊስት የሚባሉት ወይም ደግሞ ክፍት ኢኮኖሚ አላቸው የሚባሉት እንደ እነ አሜሪካና አውሮፓ አይነቶችም ከማንኛውም ሴክተር በላይ ማዕከላዊ ባንኩ በአሜሪካ ፌዴራል ሪዘርቭ የሚባለው እነሱ በጣም ሬጉሌት መደረግ አለበት ለምን? የህዝብን ገንዘብ ስለሚያስተዳድር ሙሉ ለሙሉ ከለቀቀው ልክ በፈረንጆች 2007/8 የተፈጠረው ክራይሲስ ይፈጠራል። ወደ እኛ ሀገር ሲመጣ ደግሞ ሙሉ ለሙሉ ለምሳሌ የኢትዮጵያ ዜግነት የሌለው ተቋምም ሆነ ግለሰብ ኢንቨስት አያረግም። ያ ማለት ከውጭ ኢንቨስትመንት ዝግ ተደርጎ የተቀመጠ ሴክተር ነው። የራሱ ጠንካራም ደካማም ጎኖች አሉት። ይሄ ፖሊሲ ግን ለጊዜው ስናየው ብዙ መሰራት ያለበት ሴክተር ነው። ተለያየ ድርሻ አካላት በዋናነት የመንግስት ተቋማት የማዕከላዊ ባንኩን ጨምሮ የተለያዩ ነገሮች ሊሰሩ ይገባሉ እናስባለን። ግን ውስጡ ያለነው ደግሞ ባለሙያዎችም፣ የግል ተቋማትም ደግሞ ከመንግስት የማይጠበቁ ነገሮች አሉ። በራሳችን ለምሳሌ ቴክኖሎጂ ላይ ብዙ ኢንቨስት አናደርግም። ህጉ እስኪያስገድደን ድረስ አውቶሜሽን ብዙዎቹ ባንኮች አልጀመሩም፣ ጥቃቅና አነስተኛዎችም አልጀመሩም። ተወዳዳሪ መሆን ካለብን ወደፊት ተዘግቶ አይቀርም። በቃ የዓለም የኢኮኖሚ አቅጣጫ በዛ መልክ ሲሄድ በሚከፈትበት ጊዜ በአንዴ ድራሻችን እንዳይጠፋ አይ ቲንክ በደምብ ተዘጋጅተን መጠበቅ አለብን፣ መዘጋጀት ያስፈልጋል። በስተመጨረሻ ያው እንግዲህ ውድድርም አለ እዚህ። በስተመጨረሻ ከዚህ በምትሄዱበት ጊዜ ተወዳድራችሁ ገንዘብ ልታገኙበት የምትችሉት አጋጣሚዎች አሉ። እንግዲህ በዛም የሚሳካላችሁ ከሆነ እሱ አለ። እንግዲህ እዚህ ስንመጣ ቢዝነስና ኢንተርፕረነርሺፕ ውስጥ እንደ ግለሰብ እስካሁን በሰራናቸው ስራዎች እና ባቀረብናቸው አዳዲስ የኢንተርፕረነርሽፕ የስራ ፈጠራ ሀሳቦች መሰረት ከሰላሳ ላላነሱ ሰዎች የቀረበ የግራንት አዋርድ ነበረ ወይም የገንዘብ ሽልማት ነበር። ስለዚህ ከዛ ውስጥ ከተመረጡት ውስጥ ሁለቱ ኢትዮጵያውያንን እንደ አጋጣሚ ደግሞ አንዱን ነኝ። ኦልሬዲ የተወሰነ አዲስ ላቀረብኩት ከገንዘብ አገልግሎት ጋር በተያያዘ ፕሮፖዛል መሰረት ያንን ግራንት በማግኘቴ በጣም ደስ ብሎኛል። እንኳን ደስ ያለ። አዲስ የንግድ ተቋም ልትጀምር ነው። ህዝብ ለማገልገል ነው ወደ ሀገር የምትመለሰው። ለዚህም ደግሞ ስንቅ የሚሆን ወረት ወይም ካፒታል ይዘህ ነው ወደ ኢትዮጵያ የምትሄደው። መልካም እድል። ወደፊትም እንግዲህ እየተከታተልን እድገታችሁን፣ ያለውንም ሁኔታ፣ የምታመጡትንም ለውጥ የምንዘግብ ይሆናል። አመሰግናለሁ። እኔም በጣም አመሰግናለሁ። አድማጮች፣ አራት ሰዓት ሆኖ ከመሰናበታችን በፊት ጥቂት ደቂቃዎች አሉ። ከእናንተ ከደረሱን አስተያየቶች እነዚህ እናሰማለን። ሀሎ ቪኦኤ ሰላም፣ እንደምናላችሁ። ዛሬ መልእክት የማስተላልፈው ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጠር በዓል በሰላም አደረሳችሁ። የዘንድሮ በዓል የሰላም የብልጽግና የእድገት ይሁንላችሁ። በተለይ ኢትዮጵያ ያላችሁ ሙስሊሞች በሙሉ እንኳን አደረሳችሁ። ለቮይስ ኦፍ አሜሪካ አማርኛ ቋንቋ አካባቢዎች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ለመላው የቮይስ ኦፍ አሜሪካ ጋዜጠኝነትና ሰራተኞች ያሉ እንዲሁም ለእስልምና ሃይማኖት ተከታዮች ሁሉ መልካም ኢዳል አለ ዞትም ከዲሲ ጠናስትልን ውድቤዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደጉ ይባላል ስሜ። የሚደውለው ከዚሁ ከአሜሪካ ነው። አስተያየት ለመስጠት ነው። አስተያየትም በአቶ አንዳርጋቸው ከየመን ወደ ኢትዮጵያ መሰጠታቸው ሕጋዊ ነው ወይ የሚለውን ከፕሮፌሰሩ ጋር ባደረጋቸው አስተያየት ነው። ፕሮግራሙን ሙሉ በሙሉ ተከታትየዋለሁ። ፕሮፌሰሩ የአቶ አንዳርጋቸው ጠበቃ ነው ያስመሰላቸው መልሳቸው። ተቃውሞ የለኝም፣ ጠበቃ መሆንም ይችላሉ። አቶ አንደርጋቸው መቼም ሰላም ይሁንላቸው ባሉበት። ነገር ግን እኔ አንድ ጥያቄ የእርስ በርስ ጦርነት፣ አንዱ ነጻ አውጪ ነው፣ ለአንዱ ሽብርተኛ ነው የሚባለው ነገር መቼ ነው የሚቆመው? ኢትዮጵያ ውስጥ መቼ ነው በሰላማዊ መልክ በሰላማዊ መንገድ ህዝቡን ቀስቅሶ እንደዚሁ እዚሁ እንደ አሜሪካ እንደ አውሮፓ እንደ አደጉት ሀገሮች የምናደርገው ወይስ አካኪ ዘራፍ እያል የእንትና ልጅ ነህ የእንትና ልጅ ልጅ ነህ እያል እንዲሁ እየተዋጋን እየሞትን ነው የምንኖረው። ይሄ ጥያቄ ነው ያልተመለስልኝ እና አመሰግናለሁ። ለምታደርጉ ሁሉ በጣም ነው ማደንቃችሁ። ደህናው አድማጮች፣ ከመሰናበታችን በፊት አጫጭሩን ዋና ዋና ዜናዎች አዲሱ ያቀርባል። ሊቢያ ውስጥ በሚካሄድ የእርስ በእርስ ውጊያ ቁጥራቸው ከሃያ የሚበልጥ ስደተኞች እንደሞቱ፣ ከ35 በላይ የሚሆኑ ከፍተኛ የመቁሰል አደጋ እንደደረሰባቸው ተነገረ። ትናንት ማታ በተካሄደው ከባድ ውጊያ ሰለባ የሆኑት ብዛት ያላቸው ኢትዮጵያውያን ስደተኞች እንደሆኑ ከስፍራው በስልክ ያነጋገረን ስደተኛ ራሱ ገልጦልናል። ባለፈው አርብ ናይጄሪያ ውስጥ በኢቦላ በሽታ ከሞተው ሰው ጋር ማን ማን እንደተገናኘ ለማወቅ የጤና ባለስልጣናት ጥረት እያደረጉ ናቸው። ባለስልጣናቱ የሚያተኩሩት ከምዕራብ አፍሪካ በሚነሱ ተከታታይ አውሮፕላን በረራዎች ውስጥ ከነበሩ መንገደኞች ማንኛቸው ከሟቹ ጋር እንደተገናኙ ነው። ኢቦላ በብዛት ሕይወት ካጠፋባቸው አካባቢዎች ዋነኞቹ ደግሞ የምዕራብ አፍሪካ ሀገሮች እንደሆኑ ይታወቃል። የዓለም ጤና ጥበቃ ድርጅት ደብዎች ቃል አቀባይ ፖል ጋርውድ ስለ ሕመሙ ሲያስረዱ ዋናው መፍትሄ ግንኙነትን መገደብ ነው ብለዋል። ከእስራኤል የጦር አውሮፕላኖችና ታንኮች ወደ ጋዛ ሰርጥ የተሰነዘሩ ጥቃቶች ቢያንስ 100 ሰዎችን ገደሉ። ጠቅላይ ሚኒስትር ቤንጃሚን ናታኛሁ ጦርነቱ በአጭር እንደማይቋጭ የተናገሩትን ወታደሩ ተግባራዊ እያደረገ ለመሆኑ የዛሬው ጥቃት አመላካች ነው ብለዋል። ሚስተር ናታኛሁ ትናንት ሰኞ በእስራኤል ቴሌቪዥን ለህዝቡ ባስተላለፉት መልእክት በሐማስ ላይ የሚካሄደው ዘመቻ የተራዘመ እንደሚሆን መግለጻቸው ይታወቃል። የአውሮፓ ህብረት ሩሲያ ላይ አዳዲስ ማዕቀቦችን ለመጣል ተዘጋጅቷል። የአሁኑ ማዕቀብ ትኩረት ኢላማ በሩሲያ የገንዘብና የመከላከያ ተቋማት ላይ ያነጣጠረ መሆኑም ታውቋል። ለምሽቱ ያለ ዋና ዋና ዜና በዚያ አበቃ። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ በ22 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈውን የዛሬ ማክሰኞ ፕሮግራም በዚሁ አበቃ። ነገ ረቡ መጀመሪያ ከምሽቱ 1 ሰዓት እስከ አንድ ተኩል ከዚያም በመደበኛው ከ3 እንዳሁኑ እስከ 4 ሰዓት በምናሰማ ፕሮግራም እንገናኛለን። ያስተናገድ ናችሁ አዲሱ አበበና ቆንጂት ታየነን። ፕሮግራማችንን የመራው ቴሌላይም ባክ። ነገ እንገናኛለን። ደህናደሩ nhà bà ông The Voice of America yeah. Yeah.